ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 2 ያ ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 1 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልን እንደምናምሽታችኋል አድማጮች። የምሽቱ አስተናጋጆቻችሁ ቆንጂታይና ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተንን ከዛሬ ጀምሮ በኤፍኤም አሃዱ 94.3 ላይ የምንገኛለን። የተከበራችሁ የኤፍኤም አሃዱ አድማጮቻችን ጤና ይስጥልን። እናንተም የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሐሪክ ብላችሁ ተከተሉን። ቀዳምጡ ነው። በቤንሻንጉል ጉሙዝ ክልል ውስጥ በተነሳ ግጭት በህይወት በአካልና በንብረት ላይ ጉዳት መድረሱ ተገልጿል። በተመሳሳይ የነሱም ደግሞ አሁን የክልል አመራር ሰብይም የነሱን ደህንነት እያጠበቀ እንጂ ያለ አማራ ምናምን የሚናገር የነሱ ደህንነት ምንም ተቆርቋሪ አልሆነም። ከጎጆቹ ከተናገሩት የተቀነጨበ ነው የሰማችሁት። ክቡራትና ክቡራን በአብይ ርዕስ ዘገባ ይዘናል። የሰዓቱን አርዕስተ ዜና ቁንጅታ አሰማናለች። አፍሪካ ዛሬ ሰኞ በይፋ በተጀመረው የአህጉራዊ ነፃ ንግድ ስምምነት አማካይነት የሰላምና የብልጽግና ምዕራፍ ልትያያዝ ትችላለች ተብሏል። ዓለም አቀፍ ወንጀል ፍርድ ቤት አይሲሲ ዛሬ በሰጠው ብይን የቀድሞውን የኮንጎ አማጺ መሪ ባስኮ ንታንጋዳን በጦር ወንጀልና በስብና ላይ በተፈጸሙ በደሎች በ18 ክሶች ወንጀለኛ አድርጎ ብይን ሰጥቷል። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በቤንሻንጉል ጉምዝ ክልል ውስጥ በተነሳ ግጭት የዘጠኝ ሰዎች ህይወት መጥፋቱን ግጭቱ የተካሄደባት በማንዱራ ወረዳ የገነተ ማርያም ቀበሌ ነዋሪዎች ተናገሩ። በተጨማሪም በአካልና በንብረት ላይም ጉዳት መድረሱ ታውቋል። ሁኔታውን ለማረጋጋትና ተጠያቂዎችን ህግ ፊት ለማቅረብ እየሰሩ መሆናቸውን የአካባቢው ባለስልጣናት አመልክተዋል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። አፍሪካ ዛሬ ሰኞ በይፋ በተጀመረው የአህጉራዊ የነጻ ንግድ ስምምነት አማካኝነት አህጉሪቱ የሰላምና የብልጽግና ምዕራፍ ልትያያዝ እንደምትችል ተገለጸ። ኒጀር ላይ ትናንት በተካሄደው የአፍሪካ ህብረት የመሪዎች ጉባኤ የአህጉሪቱ ቁጥር አንድ ባለ ግዙፍ ኢኮኖሚ የሆነችው ናይጄሪያና ቤኒን የነጻ ንግድ ስምምነቱን የፈረሙ ሲሆን፣ ኤርትራ ብቸኛዋ ስምምነቱን ያልተቀራቀለች አገር ሆናለች። ስምምነቱ ከተሳካ የ3.4 ትሪሊዮን ዶላር ነፃ ንግድ ቀጣና በመፍጠር የሥራና የልማት ዕድሎችን እንደሚከፍት ኤክስፐርቶች ተንበያዋል። ትናንት እሁድ ስምምነቱ የተከናወነው 17 ብርቱ 17 ዓመት የፈጀ ብርቱ ድርድርና ጭቅጭቅ ከተካሄደ በኋላ ሲሆን እንደ ኤክስፐርቶቹ ትንበያ በአፍሪካ ሀገሮች መካከል የሚካሄደውን የንግድ እንቅስቃሴ በሦስት ዓመት ጊዜ ውስጥ በ60 ከመቶ ያሳድገዋል። ይሁን እንጂ አህጉሪቱ አስተማማኝ መንገዶችና የባቡር መስመሮች እጥረት ወይም ጨርሶ አለመኖር፣ ሁከት፣ ሙስናና ስር የሰደደ ቢሮክራሲን የመሳሰሉ በርካታ ፈተናዎች የተደቀኑባት መሆኗ ይታወቃል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዓለም አቀፍ ወንጀል ፍርድ ቤት አይሲሲ በዛሬ ዕለት በሰጠው ብይን የቀድሞውን የኮንጎ አማጺ መሪ ቦስኮ እንታንጋዳን በጦር ወንጀልና በስብዕና ላይ በተፈጸሙ ወንጀሎች በቀረቡባቸው አስራ ስምንት ክሶች በሙሉ ወንጀለኛ ብሎ በይኗል። ጄፍ ከስተር ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርባል። ንታንጋዳ ባለፈው ሳምንት ዘሄግ ላይ ካስቻለው ችሎት ተገኝተው በሰጡት ቃል ነፍሰ ገዳይና የጦር ወንጀለኛ አይደለሁም ሲሉ ክሱን አጣጥለዋል። ይሁንና ከሳሽ የአቃቤ ህግ ጠበቆች ንታንጋዳ በምስራቃዊ የኮንጎ ክፍለ ግዛቷ ኢቱሪ እንደ አውሮፓውያን የዘመን አቆጣጠር በ2002 እና በ2003 ዓ ም በንጹሐን ዜጎች ግድያ በመፈጸም አስገድዶ የመድፈር ጥቃት እና ሌሎች በድሎች የሚወነጀለውን አማጺውን የኮንጎ አርበኞች ህብረት በእንግሊዝኛው ምህጻረ ቃል ዩፒሲን መርተዋል ሲሉ ስብእናቸውን አስመልክቶ የሳሉት ስዕል የቀድሞ የኮንጎ አማጺ መሪ ከሰጡት ቃል በእጅጉ የሚጣረስ ነው። ዳኛ ሮበርት ፍሬመር ዛሬ የችሎቱን ውሳኔ ለ ንታንጋዳ ባሳወቁበት ወቅት የቀድሞው አማጺ መሪ የሰሯቸውን ወንጀሎች በመዘርዘር በቀረቡባቸው በአስራ ስምንቱም ክሶች ወንጀለኛ ሆነው ያገኟቸው መሆኑን ነው ያስረዱት። ችሎቱ በሁለቱ ወገኖች የቀረቡትን ማስረጃዎች መርምሮ አሉ፣ ዳኛ ፍሬመር በአንደኛ ተራ ቁጥር ብትጠቀሰው በስብና ላይ በተፈጸመ በደል በነፍሰ ገዳይነት ጥፋተኛ ሆነው አግኝቶታል ሆን ተብሎ በሲቪሎች ላይ በተፈጸመ የጦር ወንጀል፣ በስብና ላይ ከተፈጸመ በደል የሚቆጠር አስገድዶ የመድፈር ጥቃት፣ በስብና ላይ ከተፈጸመ በደል የሚቆጠር ግለሰቦችን የወሲብ ባሪያ የማድረግ ወንጀል፣ ዕድሜያቸው ከአስራ አምስት ዓመት በታች የሆኑ ታዳጊዎችን በመመዝገብና በመመልበል ብሎም ለጦር በመማገድ እንደዚሁም ስለ ጦር ወንጀል በሚታይ ጥፋት ጥበቃ በሚደረግላቸው ቅርሶች ላይ ቅርሶች ላይ ይሁነኝ ብሎ ውድመት በመፈጸም በመጨረሻም የተቀናቃኝን ንብረት በማውደም ወንጀለኛና ጥፋተኛ ሆነው አግኝተ ኖታል ብለዋል። የአማጺው የኮንጎ አርበኞች ህብረት ዩፒሲ ጥቃት ሌንዱ፣ ቢራና ናንዴ በተባሉ ጎሳዎች ላይ ሆን ተብሎ የተነጣጠረ መሆኑን ክሱ አመልክቷል። እንደ አውሮፓውያን ዘመን አቆጣጠር በ2012 ዓ.ም ዘሄግ የጦር ወንጀለኞች ችሎት ህጻናትን ለወታደርነት በመመልመል ወንጀል ጥፋተኛ ሆነው ያገኛቸውና 14 ዓመት እስራት የበየነባቸው ቶማስ ሉባንጋና በተባባሪነት ከሚጠረጠሩት ውስጥ ናቸው። በታንጋዳ እንደ አውሮፓውያን የዘመን አቆጣጠር በ26 ዓመተ ምረት ክሱ ከቀረበባቸው በኋላ ለተከተሉት ሰባት ዓመታት በቁጥጥር ስር ሳይውሉ ቀርተው አንዳንዴም በአደባባይ የታዩ ጭምር የህግ ባለሥልጣናቱን ሲያሳፍሩ የቆዩ መሆናቸው የሚታወስ ነው። አመሰግናለሁ። አሉላም የሶማሊያው ታጣቂ ቡድን አልሻባብ ካለፈው ሳምንት ረቡዕ ወዲህ አስራ ስምንት ሰዎችን መግደሉ ተገለጠ በዩናይትድ ስቴትስ የአየር ጥቃት እየተካሄደበት የሚገኘው አልሻባብ ትናንት እሁድ በደቡባዊቱ ጃማሜ ከተማ አራት ሰዎች ላይ ፍርድ ሰጥቷል ፈጽመዋል በተባሉት ወንጀሎች ዳኛው ፍርድ እንዳሰማ ውሳኔው ወዲያው ተፈጻሚ ሆኗል የሶማሊያ መንግስት ወታደሮች ናቸው ተብለው የተወነጀሉ ሁለት ወንዶችና ለኬንያ ትሰልላለች የተባለች የሃያ ዓመት ሴት በጥይት ተደብድበው ተገድለዋል። ከዚያ በማስከተል የ16 ዓመት ሴት ልጅ ደፍሯል የ18 ዓመት ወጣት በአደባባይ በድንጋይ ደፍሯል የተባለ የ18 ዓመት ወጣት በአደባባይ በድንጋይ ተወግሮ ተገድሏል። ተከሳሹ በስምምነት ነው ያደረግነው ብሎ ቢከራከርም ዳኛው በጊዜው ባለትዳር ሆነህ ስታበቃ ይህንን መፈጸምህ ሞት ያስፈረደብሃል ብሎ እንደፈረደበት ተዘግቧል። ቅዳሜ ዕለት ሳላግሌ በምትባል ከተማም ለሶማሊያ መንግስት፣ ለኬንያና ለዩናይትድ ስቴትስ የስለላ ድርጅት ስልላችኋል ያላቸውን አስር ወንዶች ረሽኗል አልሸባብ። በሰዎቹ ላይ የሞት ቅጣት የተፈረደባቸው በጽንፈኛው ቡድን ፍርድ ቤቶች ሲሆን ጠበቃ እንዲቆምላቸው አልተፈቀደላቸውም። ታጣቂው ቡድን ሰዎቹ የተከሰሱበትን ወንጀል መፈጸማቸውን አምነዋል ቢልም ነቃፊዎች ግን በድብደባ ብዛት እንደሆነ ይጠረጥራሉ። የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነባዮች ማቆያ ማዕከል ላይ በተካሄደ የአየር ድብደባ ላለቁት ፍልሰተኞች ጸሎት አድርገዋል። ለእንዲህ አይነት የግድያ ተግባር ትዕግስት ሊኖር እንደማይችልም ገልጸዋል። ጸሎት ያደረጉበት ጊዜ በርዕሰ ሊቃነ ጳጳሳትነት ጳጳስነት የላምፔዱሳን ደሴት ለመጀመሪያ ጊዜ የጎበኙበት ዕለት ዋዜማ ላይ መሆኑ ነው። ሳቢና ካስተል ፍራንኮ ያጠናቀረችውን ዘገባ አዳነች ፍስሃዬ ታቀርባለች። ርዕሰ ሊቃነ ጳጳሳቱ ትናንት እሁድ በቅዱስ ጴጥሮስ አደባባይ ላይ የተሰባሰቡትን ሰዎች የተባበሩት መንግስታት ድርጅት በገመገመ መሰረት ባለፈው ሳምንት ታጁራ በተባለችው ከትሪፖሊ ወጣ ብላ በምትገኘው ከተማ ላይ በተፈጸመው የአየር ድብደባ ከሀምሳ በላይ የሚሆኑ ስድስት ልጆች የሚገኙባቸው ሰዎች ተገድለዋል። አንድ መቶ ሰላሳ የሚሆኑት ደግሞ ቆስለዋል። ከአየር ድብደባ በኋላ አንዳንድ ፍልሰተኞችና ስደተኞች ከአካባቢው ለማምለጥ በሞከሩበት ወቅት የማጎሪያ ሰፈሩ ዘበኞች እንደተኮሱባቸው መዘገቡን የመንግስታቱ ድርጅት ጠቅሷል። ርዕሰ ሊቃነ ጳጳሳት ፍራንስስ ለምእመናኑ ባደረጉት ንግግር ዓለም አቀፍ ማህበረሰብ ለእንዲህ አይነቱ ከባድ ጥቃት ትዕግስት ሊኖረው አይችልም ሲሉ አስገንዝበዋል። በከፋ ችግር ላይ ላሉት ፍልሰተኞች የሰብአዊ እርዳታ መስመር በተደራጀና በተቀናበረ መልክ ይከፈታል የሚል ተስፋ እንዳላቸውም ገልጸዋል። ርዕሰ ሊቃነ ጳጳሳቱ ከተመረጡበት ጊዜ አንስቶ ከጦርነትና ከረሃብ እየሸሹ የሚሰደዱትን ሰዎች መርዳት እንደሚያስፈልግ ሲናገሩ ቆይተዋል። እንደ አውሮፓ አቆጣጠር በ2013 ዓ ም ርዕሰ ሊቃነ ጳጳሳት ከሆኑ በኋላ ከቫቲካን ውጭ መጀመሪያ የጎበኙት ላምፓዱሳ የተባለውን የኢጣሊያ ደሴትን ነበር። ስደተኞች ለአስርተ ዓመታት ያህል በደሴቱ ሲገቡ ቆይተዋል። በአፍጋኒስታን፣ በማሊ፣ በቡርኪና ፋሶና በኒጀር ከቅርብ ጊዜያት ወዲህ የተፈጸመው ፍጅት ሰለባ የሆኑትን ሁሉ ማሰብ እንደሚሹም ትላንት ለምእመናኑ ተናግረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሐምሌ 1 2011 ዓ.ም ምሽት ፕሮግራም ነው። በአዲስ አበባው ኤፍኤም አሃዱ 94.3 ላይም ስርጭታችንን በቀጥታ ማዳመጥ ትችላላችሁ። የተከበራችሁ አድማጮች፣ በነገራችን ላይ ዛሬ የመጀመሪያው የአሜሪካ ድምፅ የአማርኛው ስርጭት ነው በኤፍኤም አህዱ ዘጠና አራት ነጥብ ሶስት ላይ እየተላለፈ ያለው። በየዕለቱ ታገኙናላችሁ፣ በዚህ ሰዓት፣ በዚህ መስመር። ምናልባት በዛሬው ስርጭት አንዳንድ የመቆራረጥ ወይም የፕሮግራም መደራረብ ችግር ቢኖር እናስተካክላለን፣ ይቅርታን ጠይቃለን። ቀደም ብለን አስተያየቶቻችሁን አድርሱን። እናንተም ወደ ቀሪ ዝግጅቶቻችን እናልፋለን። የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች የሚተነተኑበት የመጽሔቱ ክፍለ ጊዜ ይሆናል። አብራችሁን ቆዩ። በቤንሻንጉል ጉሙዝ ክልል ውስጥ በተነሳ ግጭት የዘጠኝ ሰዎች ሕይወት መጥፋቱን ግጭቱ የተካሄደባት በማንዱራ ወረዳ የገነተ ማርያም ቀበሌ ነዋሪዎች ተናግረዋል። በተጨማሪም በአካልና በንብረት ላይም ጉዳት መድረሱ ታውቋል። ሁኔታውን ለማረጋጋትና ተጠያቂዎችን ሕግ ፊት ለማቅረብ እየሰሩ መሆናቸውን የአካባቢው ባለሥልጣናት አመልክተዋል። አስቴር ምስጋናው ተጨማሪ ይዛለች። ትላንት፣ ሰባት ሰዓት አካባቢ በቤኒሻንጉል ጉምዝ በማንዱራ ወረዳ ገነተ ማርያም በተባለ ቀበሌ የቆዳ ቀለምን መሰረት ባደረገ ጥቃት የዘጠኝ ሰዎች ሕይወት ማለፉን የገነተ ማርያም ቀበሌ ነዋሪዎች ዛሬ ለአሜሪካ ድምፅ ገልጸዋል። ጥቃቱን ፈጸሙ የተባሉት ደግሞ የጉምዝ ብሔረሰብ አባላት ናቸው። አስተያየት ሰጪዎቹ ለደህንነታችን አስጊ በመሆኑ ስማችንን እንዳትጠቅሺ ብለውኛል። ያው ትናንትና ሰባት ሰዓት አካባቢ ላይ ነው። እንዳለ ከተማዋን አክስማት ነበር። ዙሪዋ ተከባት በተነበር ስለነበረ ከብት የሚጠብቁ የሄዱ ግለሰቦች በተመሳሳይ ደግሞ በዘው በአካባቢያቸው በህግ ለመጠበቅ እንደዘው የወጡ ግለሰቦች እነሱ ነሱን ከመቱ በኋላ ነው። ከተታ ከተማዋን አክስማት ነበር። መነሻው ምንድን ነው? መነሻው ምን እንደሆነ አናውቅም። በቃ መነሻው ሲጀምር ከታች የመጣ ነው። ያው ከጉባ ምናምን የመጣ ነው። እነማን ናቸው ጥቃቱን እያደረሱት ያሉት? ጉሙዝ ናቸው። ብሔር ለይተው ነው የሚመቱት። ብሔር ብቻ ሳይሆን ቀለም ቀለም ለይተው ቀለም፣ በቃ ይለያል። ቀይ ቀይ ነው በቃ። ሙሉውን ነው እየተመታ ያለ። ምን ያህል ሰው ጉዳት ደርሶበታል? በቃ ዘጠኝ ሰው እስካሁን የሞታ አለ። በአንድ ወረዳ ነው አንድ ቀበሌ ማንድ ወረዳ። በቃ ገነ ዘማሪያ ምስባ የቀረችው ከተማ ያቸው ብቻ ነበረች። ምክንያቱም የገጠሩ ህዝብ መጀመሪያ ተባረዋል አሉት። ተሰውታል፣ ተፈናቅሏል፣ ሂዷል። መፍትሄ ያልተሰጠ መንግስትም በተደጋጋሚ የኢትሙን ላርቅ ነው እያበርቅ አፍታርቀናል እያለ ነው እየመለሰ ያለ በዛም እንዲሆን ከተማዋ ላይ ያለው ህዝብ ግን ስለዚህ ጥቃት ተደርጓል። ማለት ጥቃቱን እያደረሱ ያሉት በምንድን ነው የጦር መሳሪያ ይዘው ነው ወይስ ስለታማ ታማ ነገሮቹን ይዘው ነው? ስለታማ መሳሪያ ቀስም ይዘዋል፣ ታራም ይዘዋል፣ ትጥቅም ተሰጥተዋል ነው የሚባል። በአሁኑ ትናንትና የሴቤተሪክ ሁበት ቤት አላ በአራት ቀስ ከመቱ በኋላ ነው ስ እንደገና ቤት ያደረጉት በጥቃት ገባሪ። በቃ ከትናንትና ማታ ጀምሮ የተወሰነ መከላከያ ልም ጨምረዋቸዋል፣ ግን እስካሁን ትእዛዛቸው ሰጥተዋል ነው ሲባል ነበር

ምንም ሌላው ስሙ እንዲጠቀስ ያልፈለገ አስተያየት ሰጭም ሁኔታውን እንዲገልጹልኛል ሙሉ ጉዞ ታጠቁናቸው አዳዲስ መካሪያ መሳሪያ ና አዳዲስ ቀርትና ሲንቶ አይታወቁም። ሙሉውን በቃ ታይ ታይ ነው በቃ ዝም ብለው ሳይመርጡ ዝም ብለው ጨፈጨፏቸው። ያለው አማራጭ ምንም አድራት ማትረፍ ነው። ወደ አምስት ነው ስድስት ማንጋ ከብቶች ስለዋል እዛ፣ በኋላ አሁንም ያለ ነው እዛው ማንድራ ነው። አሁን ወደ አካባቢውን ሴቶችን ሁሉ ለእኛ ከብቶችም አሉ ወጣቶችም አሉ ብለን ያው እነሱም ለአምስት ለአምስት ቀን ነው ቀዳቸዋል። ነዋሪዎቹ እንደሚሉት ጥቃቱን እየፈጸሙ ያሉት የተደራጁ ኃይሎች ሲሆኑ የአመራር እጅ ሳይኖርበት አይቀርምም ይላሉ። አመራሮቹ እጃቸው እንዳለበት ይገልጽ ነው። እዚያውም ደግሞ እዛ አብሮ ከብትና መሳሪያ የያዙት መንግስት ሰራተኛ ሆኖ ጉምዝ መንግስት ሰራተኛ የሆኑ አብሮ። አሁን ባለው መረጃ ሁሉም ሰው ወጥቷል። ያለው ወንዶች ታ ሴቶችና ወጥተዋል። ከብት የጫነ ነው ያው መጫን አቅሙ የሌለውም የመጫን አቅሙ የሌለውም ከውቶ ሲዘው ከተማ ላይ ናቸው። ያው አሁንም ደግሞ ከስምንት ቀበሌዎች ተወጣጠው ደግሞ አሁን ይሄ የታሰረው የቀድሞ ሰስታላፍ የነበረው ፋንቻ አምሳያ ይባለው የጽሁፍ ሀገር ላይ ናቸዋሉት አሁንም እዛቸው ሲሆኑ ይታያሉ። ያው መከላከያውም እርምጃ ሊወስድ አልቻለም። በቃ ወር ላይ ተኩስ ነው የሚል መከላከያ ግን ቦታውን ተቆጣጠሩታል። መከላከያ አለ። እኒ መከላከያዎች ራሱ ሮጠው ነው እርምጃ ንፈርድባ እርምጃ እንዳትወስድ ተኩስ ብለ ወደ ላይ እያለ የሚያስተኩስ እንጂ ሰርቱ ትክክላለ ነው አመራሩ ትግሬ ነው እንዳተፉ ሲላል ያሸናታቸዋል አባል ስራ ቶሩ ቶ ነው ያመለጡ። ወደ ህዝቡ ቅድም ስትገልጽልኝ ጥቃቱ በጣም አሰቃቂ ነው ብለኸኛል። እና ምን አይነት ጥቃት ነው የፈጸሙት? በጦር መሳሪያ ነው ወይስ በስለታማ የሆኑ ነገሮች ነው ጥቃቱን እየፈጸሙ ያሉት ወይስ የተለየ ነገር አለ? ያን ሁኔታውን ያዩት ሰዎች ማለት ነው። ከብት ክራት ሊያጠቡ ሲሄዱ ይሄን ድርጊት ሲያዩ ዛፍ ላይ ወጥተው ዛፍ ላይ የሚሸፍን ዛፍ ላይ ወጥተው እያዩ መጀመሪያ በቀርጽ ጀርባውን መጡ። ከዛ ቀርጽ በጥይት መጡት። በህግ አምላክ ማም ያለ ነው። እዛ በኋላ ወንድምዮ ሲመጣ ደግሞ ወንድምዮውን በጥይት ጨረሱና ያኛውን በቀርጽና በጥይት የመጡትን አንገቱን ቆርጠው ብልቱን በመቁረጥ ምላሱን በመቁረጥ እንደዚ ያለ ነገር አርገዋል። ስለ ጉዳዩ የቤኒሻንጉል ጉሙዝ ክልል የሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አበራ ባየታን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ግን አቶ አበራ በአማራ ብዙሀን መገናኛ ድርጅት ድረገጽ ላይ በሰጡት ቃል በተነሳው ግጭት የሰው ሕይወት ማለፉን ንብረት መውደሙንና የአካል ጉዳት የደረሰባቸው ሰዎች መኖራቸውን አረጋግጫለሁ ብለዋል። ለግጭቱ መነሻ የሆነውንም ሲገልጹ በገነተ ማርያም ቀበሌ ምክትል አስተዳዳሪ ላይ ጥቃት በማድረስ የመሳሪያ ዝርፊያ መፈጸሙ ነው ብለዋል። አቶ አበራ አያይዘውም የፌዴራል ፖሊስና የሀገር መከላከያ ሰራዊት ወደ ስፍራው እንደገቡ ገልጸው ትዕዛዝ አልተሰጠኝም የሚል ኃይል እንደማይኖር ተናግረዋል። ችግሩን ለማብረድም ሁሉም የጸጥታ ኃይሎች በቅንጅት እየሰሩ ነው ማለታቸውን በአማራ ብዙሀን መገናኛ ድርጅት ድረገጽ ላይ ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁኝ አስቴር ለዘገባው የተከበራችሁ አድማጮች ይህንን ሁኔታ ለማጣራት ሪፖርተሮቻችን በየአካባቢው እየተንቀሳቀሱ ናቸው አሁን ነቀምት የሚገኘው ሪፖርተራችን ናኮር መልካ ቀደም ሲል አስቴር ሞክራ ሳታገኛቸው ቀርታ የነበሩትን የክልሉን ጸጥታና ሰላም ግንባታ ቢሮ ኃላፊ አቶ አበራ ባየታን ማምሻውን አግኝቷል። እርሳቸው እንዳሉት በዚሁ በቤንሻንጉል ጉሙዝ መተከል ዞን ማንዱራ ወረዳ ትናንት ከሰዓት በኋላ በተፈጸመው ጥቃት የሞተው ሰው ቁጥር ከአምስት በላይ መሆኑን ተናግረዋል። ጥቃቱን ተከትሎ አስራ አንድ ሰዎች ቆስለው በፓዌ ሆስፒታል የሕክምና ድጋፍ እየተደረገላቸው መሆኑንም የቢሮው ኃላፊ አቶ አበራ ባየታ ገልጸዋል። ጥቃቱ የተፈጸመው የገነተ ማርያም ቀበሌ ምክትል ሊቀመንበር ባልታወቁ ሰዎች ባለፈው ቅዳሜ ባልታወቁ ሰዎች በጩቤ በመወጋታቸው ነው ያሉት የቢሮው ኃላፊ፣ የእርሳቸው ዘመዶች አጸፋውን ለመመለስ የፈጸሙት ጥቃት መሆኑን እንደሰሙ ተናግረዋል። ጥቃቱ ግን የቆዳ ቀለምን ለይቶ የተፈጸመ ነው ለተባለው አይደለም ሲሉ አስተባብለዋል። አሁን በቀበሌውም ሆነ በወረዳው የመንግሥት የጸጥታ ኃይል በመግባቱ መረጋጋት ተመልሷል፣ ያሉት አቶ አበራ ባየታ ጥቃት ፈጻሚዎቹ እስካሁን አለመያዛቸውን ተናግረዋል። ባለፈው ሁለት ሳምንት በዳንጉር ወረዳ 57 ሰዎች መገደላቸውን ያስታወሱት አቶ አበራ በአማራ ክልል ጃዊ ወረዳም ከሁለት ወር በፊት የታጠቁ ኃይሎች በርካታ ሰዎችን ገድለዋል ብለዋል። ሰልፍ የተከበራቸው አድማጮች ቀደም ሲል እንደገለጽኩት፣ ይህንን ዘገባ በቅርብ እየተከታተል ነው ያለ ነው። ተጨማሪ መረጃዎች እንደደረሱን ይዘን እንመለሳለን። በነገራችን ላይ ቀደም ባለው ከዚሁ ሪፖርት ሳንወጣ ቀደም ሲል በቀረበው ከባህርዳር ዘጋቢያችን ከአስቴር ምስጋናው በቀረበው ሪፖርት ላይ የብሔር ስም ተጠቅሶ የተናገሩትን አስመልክቶ ከአሰራራችንና ከመስሪያ ቤታችን የአሰራር አቋም ጋር የማይጣጣም አድራጎት በመሆኑ ይቅርታ እንጠይቃለን፣ አድማጮቻችን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። ኢትዮጵያ ውስጥ ጥላቻና ብጥብጥ ከሚቀሰቅሱ የዳያስፖራ አባላት የተወሰኑት ዩናይትድ ስቴትስ ውስጥ አሜሪካ አምባሳደር ተናግረዋል። ዩናይትድ ስቴትስ ውስጥ በሚገኙበት ምቾትና ደህንነት ውስጥ ሆነው እዚህ ኢትዮጵያ ውስጥ ጥላቻና ብጥብጥ ያነሳሳሉ ያሏቸውን አንዳንድ የኢትዮጵያ ዳያስፖራ አባላት የእውነት አምላክ ይፍረድባቸው ሲሉ አማረዋል። የሚባሉትን ኢትዮጵያውያን አስመልክቶ በሁለቱ ሀገሮች መካከል የተደረገ ንግግር ስለመኖር አለመኖሩ የታወቀ ነገር የለም። እስክንድር ፍሬው ዝርዝር ዘገባ ይዟል። የአሜሪካ አቋም ከመጀመሪያውም ግልጽ ነበር። በኢትዮጵያ እየተካሄዱ ያሉ የማሻሻያ እርምጃዎችን በጥቂት አንዳንድ የዳያስፖራ አባላት የደቀኑትን ስጋት እንደምትረዳ ያንጸባረቀችበት ነው። በኢትዮጵያ የአሜሪካ አምባሳደር ማይክል ሬይነር በጥቁር አንበሳ ሆስፒታል በተካሄደ የኢትዮ አሜሪካውያን ሐኪሞች ጉባኤ ላይ ያደረጉት ንግግር ይህንን ያመላክታል። አምባሳደሩ በዚህ ንግግራቸው ትኩረት የሚያስቱ ክፍፍልና ጥፋት የሚያስከትሉ ስላሏቸው ኢትዮጵያውያን ድምጾችና ሀሳቦች ጠቅሰዋል። እንዳለመታደል ሆኑ አሉ አምባሳደሩ ከነዚህ የጥፋት ድምጾችና አስተያየቶች የተወሰኑት ዩናይትድ ስቴትስ ከሚኖሩ ኢትዮጵያውያን የሚመጡ ናቸው። በዩናይትድ ስቴትስ ምቾትና ከለላ ውስጥ ሆነው በኢትዮጵያ ምድር ጥላቻና ብጥብጥ የሚያነሳሱ ሲሉ ነው። እነዚያን ኢትዮጵያውያን የዳያስፖራ አባላት የገለጿቸው በአሜሪካ ህጎችና እሴቶች ውስጥ በሚገኘው ሀሳብን በነጻነት የመግለጽ መብት የኔን ያህል አጥብቆ የሚያምን የለም በማለትም ይቀጥላሉ አምባሳደሩ። በዚያው ልክ ግን ነጻነታችንን በኃላፊነት ስሜት ለመጠቀም የጋራ ኃላፊነት እንዳለብን የኔን ያህል የሚያምን የለም ብለዋል። የአሜሪካዊው ዲፕሎማት አስተያየት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የዛሬ ሳምንት በፓርላማ ከተናገሩት ጋር የሚስማማ የሚጣጣም ይመስላል በተለያየ ዓለም ያሉ አማርኛ፣ ኦሮምኛ፣ ትግረኛ ወይም ሀገርኛ ቋንቋ የሚናገሩ ብዙዎቹ የኢትዮጵያ ፓስፖርት የሌላቸው ሶፋ ላይ ተቀምጠው መደብ ላይ የተቀመጠውን ሕዝብ ተነስ የሚሉ በሚያማምር መኪና እየሄዱ በእግሩም መሄድና ለባስ የሚከፍሎ ያጣውን ሕዝብ ተነስ ግደል የሚሉ ጀግኖች በበሬ ወለደ ተረት ተረት ብዙ ያልተገቡ ነገሮች ይዘግባሉ። ለእነሱ በአንድ በኩል እንጀራ ነው። በዩቱብ እንደዛ እያሉ ካልሆነ ገቢ ያገኙ። የእኛ ሕዝብ ደግሞ የዋህ ነው ቋንቋ አማርኛ ስለሆነ ኦሮምኛ ስለሆነ ያምናቸዋል። ይባላል ለኢትዮጵያ ሕዝብ መቼም ልቦና ተሰጥቶናል። እያንዳንዳችን ውሸት እና እውነት ለመለየት ማስተዋል ከተጨመረበት ብዙ አንቸገርም። እናሰላስል። በግርድፍ ውሸት እንደ እውነት አንቀበል። ማንነታቸው የማይታወቁ ሰዎች የሚሰብኩትን የውሸት ሰበካ እና በሬ ወለደ ዘመቻ ኢትዮጵያውያን የማንጠር ብቃት ይኑረን። የኢትዮጵያው ጠቅላይ ሚኒስትርና የአሜሪካው አምባሳደር ተቀራራቢ አስተያየቶች እንደዚህ በአንድ ሳምንት ጊዜ ተከታትለው መደመጣቸው ግጥጥሞሽ አልያም የጋራ ምክክር ውጤት ስለመሆኑ የታወቀ ነገር የለም። የኢትዮጵያ መንግሥት ጥላቻና ብጥብጥን ይቀሰቅሳሉ ያላቸውን በዩናይትድ ስቴትስ የሚኖሩ አንዳንድ ዜጎችን በተመለከተ ለአሜሪካ መንግስት ያቀረበው ጥያቄ ስለመኖሩ ከሁለቱም ወገኖች ማረጋገጥ አልተቻለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድርን ለዘገባው። አሁንም ከእስክንድር ጋር እንቆያለን ለተከታዩ ዘገባም። ኢትዮጵያ ወጣቶችን አሰልጥና ለሥራ ወደ ውጭ መላክ እንደምትጀምር ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። በዚህ ዓመት ብቻ በመኪና አሽከርካሪነት፣ በነርስነት እንዲሁም በሌሎች የሙያ ዘርፎች ሐምሳ ሺህ ኢትዮጵያውያን ወደ ዩናይትድ አረብ ኤሚሬትስ እንደሚላኩ ነው ጠቅላይ ሚኒስትሩ ያመለከቱት። እስክንድር ተጨማሪ አለው የቀድሞ የእንቁ መጽሔት አቃቤ አርታኢ የአውራምባ ክቡራትና ክቡራን አድማጮች ወደ እስክንድር ዘገባ ነው የምንመለከተው። ይቅርታ እንጠይቃለን ለቀረበው ወይም ለተጀመረው ዘገባ ወደ ኋላ እንመለስበታለን። ወደዚህኛው ዘገባ የእስክንድር ፍሬው ዘገባ ይቀጥላል። የ2012 የፌዴራል መንግስት በጀት በሚጸድቅበት የመጨረሻ ስነ ስርዓት ላይ የተገኙት ጠቅላይ ሚኒስትር አብይ አህመድ ከፓርላማ አባላት ለተነሱ ጥያቄዎች ምላሽ ሰጥተዋል። የወጣቶችን የሥራ ዕድል ፈጠራ በተመለከተ በሰጡት ማብራሪያም ነው በቁጥር የተደገፉ እቅዶቻቸውን ይፋ ያደረጉት። በዚህም መሠረት መንግሥታቸው በ2012 የበጀት ዓመት ለሦስት ሚሊዮን ዜጎች የሥራ ዕድል ለመፍጠር ማቀዱን አመልክተዋል። ጠቅላይ ሚኒስትሩ እንዳሉት ይህ ሐሳብ በአገር ውስጥ ያለውን የሥራ አጥ ቁጥር ክምችት ከመቀነስ አንጻር የተያዘ የአጭር ጊዜ እቅድ አካል ነው። ለዚህ እቅድ መሳካትም የፌዴራል መንግሥት የግሉ ዘርፍና ክልሎች ከፍተኛ ርብርብ ማድረግ እንዳለባቸው አሳስበዋል። የዚሁ የአጭር ጊዜ እቅድ አካል የሆነ ተጨማሪ ነገርም ይፋ አድርገዋል። ወጣቶችን አሰልጥኖ በተለያዩ አገራት ማስቀጠር። ከዚህ አንጻር ከአውሮፓ ከእስያና ከመካከለኛው ምስራቅ አገራት ጋር ድርድሮች እየተካሄዱ መሆኑን ከተባበሩት አረብ ኤምሬትስ ጋር ግን ከስምምነት ላይ መደረሱንና በቅርቡ እንደሚተገበር አብራርተዋል። የዱባይን እና አቡዳቢን ብቻ እንደ ምሳሌ ያነሳላቸዋል። በዩናይትድ አረብ ሜሬት 25 ሺህ ታክሲ ነጂዎች የህንድ ዜግነት ያላቸው ሰዎች ናቸው። ከዚህ ውስጥ ቢያንስ አምስት ሺህ እንዲሰጡን ድርድር አድርገናል። በሦስት ዓመት ውስጥ 200 ሺህ ለማድረስ፣ በዚህ ዓመት ግን 50 ሺህ ሰው ሊቀበሉ ተስማምተዋል። ይህ 50 ሺህ ሰው በሹፍርና በነርስ፣ በተለያየ ሙያ ሥራ አሰልጥነን የምንልከው ነው በቀጣይነት ወጣቱን አስተምሮ አሰልጥኖ መላክ ኪሳራ ነው፣ አያዋጣም። ከአጭር ጊዜ አንጻር ያለውን ውዝፍ ለመቀነስ ግን ወጣቱ ሄዶ ሥራ እንዲለማመድ፣ ኢንካም እንዲያገኝ፣ ያገኘውን ኢንካም ደግሞ ወደ ሀገር ውስጥ እንዲያስገባ፣ የኢትዮጵያ ኢኮኖሚ እያደገና እየተቀየረ ደግሞ ሲሄድ የሰለጠነ ልምድ ያለው ወጣት መልሶ በማምጣት ለመጠቀም እድል ይሰጣል። እዚህ ጋር ከቅድሙ ኢሞሽን ጋር የሚያያዘው ጉዳይ በዚህ ዓመት ሀምሳ ሺህ ወጣት ወደ ዱባይ ስንልክ ሀምሳ ሺ የሚሳተፉበት ስራ ሌላ ሀምሳ ሺህ ወይም መቶ ሺ ለማምጣት ትልቅ መሰረት ነው። ስለዚህ የሄደው ሰውዬ ለራሱ ስራ ማግኘት ብቻ ሳይሆን ለሚቀጥለው ወንድሙን በር የከፈተ መሆኑን ኮንሽስ ሊያውቆ መስራት ይጠበቅበታል። ከውጭ ብድር ጋር በተያያዘም አንዳንድ ሀገራት ያላቸውን ጥርጣሬ ለመቅረፍ መሰራት እንዳለበት ነው ያብራሩት። የጃፓን መንግስት ለተርጫ መንገድ ስራ የተጠየቀውን ብድር አለመልቀቁም ከዚሁ ጋር የተያያዘ መሆኑን ደግሞ በምሳሌነት ጠቅሰዋል። እሳቸው እንዳሉት ጃፓን ብድሩን ያልፈቀደችው የኢትዮጵያ ብድር የመክፈል አቅም አነስተኛ ነው ብላ በማመኗ ነው። ይህም ሆኖ ኢትዮጵያ ያለባት የብድር ጫና ከአንዳንድ ሀብታም አገራት ሳይቀር ያነሰ መሆኑን ጠቅሰዋል። ከዚህ አንጻር አንዳንድ አገራት ያላቸውን መተማመን ለመጨመር መሰራት እንዳለበትም ተናግረዋል። ወደ ውጭ የሚላኩ ምርቶችን መጠን ማሳደግና የብድር አስተዳደርን ማሻሻል ደግሞ ሊከናወኑ ከሚገባቸው ተግባራት መካከል መሆናቸውን ጠቁመዋል። ከብድር ስርዓት አንጻር የተሰሩና የተሳኩ ስራዎች መኖራቸውንም ጠቅላይ ሚኒስትሩ አብራርተዋል። ከሰጠችው ብድር የተወሰነውን በረጅም ጊዜ ወደሚከፈል ወለዱ አነስተኛ ወደሆነና የእፎይታ ጊዜውም ከፍ ወደ አለ አይነት የቀየረች ሀገር መኖሯን በምሳሌነት አብራርተዋል። ዘንድሮ ከቻይና ብቻ የነበረን ብድር አርባ ሰባት አርባ ፐርሰንት ገደማ ኮሜርሻል ሎን ወይም የንግድ ብድር ወደ ኮንሴሽናል ሎን ተቀይሯል። ይሄ ትልቅ አቺቭመንት ነው። የእዳ ስረዛ፣ የወለድ ቅነሳ ብቻ ሳይሆን ሪስትራክቸር ማድረግ ጥቅሙ ምንድን ነው? ይህን በማድረጋችን ብቻ ለቻይና መክፈል ከሚገባን በአመት ወደ 400 ሚሊዮን ገደማ ገንዘብ ዶላር ማትረፍ ችለናል። በየአመቱ ማለት ነው። ምን ማለት ሀይሪስኮስ ገብታለች እዳ መክፈል አትችልም ሲባል ኢትዮጵያ የተበደረችው ብድር በቁጥር ወይም ከጂዲፒ አንፃር? ብዙ ነው ማለት አደለ። በጣም አነስተኛ ነው። የውጭ ብድር 31% ገደማ ነው ያለብን። ይሄ በጣም አደጉ ከምንላቸው ሀገሮች ያነሰ ነው። የኢትዮጵያ ፓርላማ፣ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ ለ2012 የፌዴራል መንግስት በጀት 386.9 ቢሊዮን ብር በሙሉ ድምፅ አጽድቋል። ከፌዴራል መንግስቱ የመደበኛና ካፒታል አጠቃላይ ወጪ ከ63 ከመቶ በላይ ለትምህርት፣ ለመንገድ፣ ለግብርና፣ ለውሃ፣ ለጤናና ለከተማ ልማት የሚውል መሆኑም ተመልክቷል። የኢትዮጵያ ኢኮኖሚ በቀጣዩ ዓመት የዘጠኝ በመቶ እድገት እንደሚያስመዘግብ ታሳቢ መደረጉም ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር ለዘገባው። ራሱን የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ እያለ የሚጠራው ቡድን ዋና ጸሐፊ አቶ ኤልያስ ገብሩ በቁጥጥር ስር መዋሉ ተሰምቷል። አቶ ኤልያስ ዛሬ ፍርድ ቤት ቀርቦ የ28 ቀን የጊዜ ቀጠሮ ተጠይቆበታል። መዝገቡ ቀጠሮ የተጠየቀበት በቅርቡ እንደ አዲስ ተሻሽሎ ይወጣል በተባለው የሽብር ሕግ መሠረት መሆኑ ታውቋል። ሀብታሙ ስዩም የቡድኑን መሥራች አቶ እስክንድር ነጋን አነጋግሯል። የቀድሞ የእንቁ መጽሔት አቃቢ አርታኢ የአውራምባ ታይምስና አዲስ ገጽ ህትመት ውጤቶች ባልደረባ ጋዜጠኛ ኤልያስ ገብሩ በቁጥጥር ስር እንደዋለ ተሰምተዋል። ኤልያስ በቅርቡ የአዲስ አበባ አባራደራ ምክር ቤት ባልደራስ ከተሰኘው የአዲስ አበባ ነዋሪዎችን መብትና ጥቅም ለማስከበር እንደሚሠራ በሚናገረው እንቅስቃሴ ውስጥ በዋና ጸሐፊነት እየሠራ ነበር። በቁጥጥር ስር የዋለውም ከባልደራስ ስብሰባ መልስ እንደሆነ የምክር ቤቱ ሰብሳቢ ጋዜጠኛ እስክንድር ነጋ ይናገራል። ኤልያስ ገብሩ በትክክል የታሰረው ቅዳሜ ዕለት የአዲስ አበባ ባልደራስ ምክር ቤት የአመራሩ ስብሰባ ነበር። እዚያ ስብሰባ ላይ ተገኝቶ የጨረስነው ለሁለት ሰዓት ተኩል አካባቢ ነበር። ከሜጋ በግል ነበር አብረን ያመሸነው እና ሁለት ሰዓት ተኩል ላይ ስንለያይ ለያይ እየተከተሉን ነበር ማለት ነው። ቅዳሜ ዕለት አሰሩት እና አላወቅንም ነበር። ቅዳሜም አላወቅንም፣ እሑድም አላወቅንም። የተከራየው ቤት ግን አላደረም ነበር። ዛሬ ጠዋት ግን በአጋጣሚ አንደኛ ደረጃ ፍርድ ቤት ጊዮርጊስ ያለንን በፖሊስ ተይዞ ሲቀርብ በአፋጣኝ እዛ አካባቢ ያለ ጋዜጠኛ ኤልያስ ገብሩ በአራዳ ምድብ ችሎት እንዲቀርብ በተደረገበት ወቅት አቃት የሚረዳኝ ሀያ ስምንት ቀን ይፈቀድልኝ ሲል መጠየቁን ፍርድ ቤቱም ፍቃዱን መስጠቱን ጋዜጠኛ እስክንድር ነግሮናል። በአሁኑ ሰዓት ጋዜጠኛ ኤልያስ ገብሩ ከሌላኛው የባልደራስ አመራር ስንታየው ቸኮል ጋር በአንድ ክፍል ታስረው እንደሚገኝ የጠቀሰው ጋዜጠኛ እስክንድር አሁን በማረፊያ ቤት ውስጥ ያሉበት ሁኔታ አስከፊ መሆኑንም ይዘረዝራል። ይሄ አሁን እነሱ ያሉበት ቦታ መብራት የሌለው ጨለማ ክፍል ውስጥ ነው። በጣም ጠባብ ነው። አሁን ኤልያስ እዛ ክፍል ውስጥ ገባ ሶስተኛ ሰው ነው የሚሆነው እና ጨለማ ነው። በጣም ቀዝቃዛ ነው። እነ ስንታየው ከተያያዙ ጀምሮ እስከአሁን ድረስ ገላቸውን እንትፋተቡ አልተፈቀደላቸውም። እንደ ልብ ሕክምና በጣም ኃይለኛ ሽታ አለው። አንዱ ራሱ በሽታ የሆነባቸው ሽታው ነው እና በአጠቃላይ በጣም በጣም በጣም በጣም አስከፊ በሆነ ሁኔታ ውስጥ ነው። ይሄ የተባለው ነገር እውነት መሆኑን ሲያረጋግጣችሁት፣ እንዴት ነው? ከቤተሰባቸው ጋር ንግግር አድርገው ነበር ወይ? ቤተሰብ አያገኛቸውም፣ ጠበቃ ያገኛቸዋል። በዚህ ከጠበቃቸው ነው መረጃ የምናገኘው። የአዲስ አበባ ባለደራ ምክር ቤት ባልደራስ በራስ ተነሳሽነት የተቋቋመ አዲስ አበባና አዲስ አበባን በሚመለከቱ አቋሞቹ ጥቂት የማይባሉ ደጋፊዎችን እያፈራ ያለ እንቅስቃሴ ነው። ሆኖም እንቅስቃሴው ህጋዊ እውቅና የሌለው ነው ከሚለው ጀምሮ የባልደራስ እርምጃዎችን የሚተቹ ወገኖችም አልጠፉም። የባላደራ ምክር ቤቱን አባላትና እንዲሁም ደግሞ ምክር ቤቱ ኢትዮጵያ ውስጥ ያለውን ውጥረት የሚያቀዘቅስ ሳይሆን የሚያፋፈም አይነት እንቅስቃሴ ያደርጋሉ የሚል ትችት ይቀርባል። በዚህ ጉዳይ ላይ የምትለው ነገር ይኖር ይሆን? እንግዲህ እኛ ይሄ በዚህ ያለ ምላሽ ምን አድርገን ነው ያሳፋም ነው ምን አድርገን ነው ያም ለመከላከል ነው እንቅስቃሴ ያደረግ ነው። በሰው መብት ላይ ምንድነት በመብታችን ላገዝ ንክስል በሰላማ በሰላማዊ ትግል ያለ ነው። እዛ ላይ እኛ አንደራደርም። ይህ አሁን በሀሰብ በሽብር ተከሰስንም ቢሆን ከሰላማዊ ትግላችን ምንም ንቅንቅ አላል። ጠጠር አላመጣም። ከዚህ በፊትም አሁንም ጠጠር አናነሳም እና በሰላማዊ መንገድ እስከታገልን ድረስ በሰላማዊ መንገድ እስከሄድን ድረስ ሀሳባችንን መግለጹ እንዴት አድርጎ ነው የሀገሪቷን ፖለቲካ ማያባብሰው? አሁን በቁጥጥር ስር ያለው ጋዜጠኛ ኤልያስ ገብሩ ከዚህ ቀደምም በተደጋጋሚ ለእስር ተዳርገዋል። በኢትዮጵያን አቆጣጠር በ2006 ዓ ም ይሰራበት በነበረው ዕንቁ መጽሔት ላይ በታተመና ግጭትን ያባብሳል በተባለ ጽሑፍ ሰበብ ክስ ቀርቦበት ነበረ። በአምሳ ሺህ ብር ዋስ ተለቆ በመከራከር ላይ የነበረው ኤልያስ በድጋሚ በህዳር 2008 ዓ ም እንደገና ለእስር ተዳርገዋል። ኤልያስ ባሳለፍነው ዓመት መጀመሪያ ላይ በምህረትና ይቅርታ ከተለቀቁ ጋዜጠኞች መካከል አንዱ ነው። አመሰግናለሁ ሀብታሙን ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ሶስት ሰዓት ከሰላሳ ስድስት ደቂቃ የሆነ ነው። አሁን አዲስ አበባ ላይ ስርጭቶቻችንን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ ታገኛላችሁ ዌብሳይታችን ነው። እንዲሁም በፌስቡክ እና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። እንዲሁም በአዲስ አበባው ኤፍኤም አሃዱ ዘጠና አራት ነጥብ ሦስት ላይም ስርጭታችንን በቀጥታ ማዳመጥ ትችላላችሁ። በየዕለቱ ከምሽቱ ሦስት ሰዓት እስከ አራት ሰዓት ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል በስቱዲዮ ፕሮዲውሰሯ ብርሃን ኃይሉ ነች። ቴክኒሻኑ ካርል ስተርሊንግ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የስርጭቱ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና ቆንጅታየንን። ተከታዩ ደግሞ የስፖርት ዝግጅት ይሆናል። የኢትዮጵያና ከኢትዮጵያ ውጭ የተጠናቀሩ የስፖርት ዘገባዎችን ይዘው ግርማቸው ከበደ አዲስ አበባ፣ ሙሉጌታ አጽብሃ መቀሌ ላይ ያሉ። በቅድሚያ ወደ ግርማቸው ሰላም፣ እንዴት አመሻቸው የስፖርት ወዳጆች? በዛሬው የስፖርት ዝግጅት መቀለ ሰባ እንደርታ በታሪኩ ለመጀመሪያ ጊዜ የኢትዮጵያ ፕሪምየር ሊግ ሻምፒዮን ስለመሆኑ፣ የሴቶች ዓለም ዋንጫ የፍጻሜ ጨዋታ፣ ኮፓ አሜሪካና የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች አስገራሚ ውጤቶች ትኩረት የምናደርግባቸው ናቸው። ግርማቸው ከበደ ነኝ። አብራችሁን ቆዩ። መቀለ ሰባ እንደርታ የ2011 ዓ ም የኢትዮጵያ ፕሪምየር ሊግ ሻምፒዮን ሆኗል። መቀለ ሰብአ እንደርታ ሻምፒዮን የሆነው በታሪኩ ለመጀመሪያ ጊዜ ነው። መቀለ ሰብአ እንደርታ በትግራይ ስታዲየም ድሬዳዋ ከተማን ያሸነፈበትን ጨዋታ የተከታተለው ሙልጌታ ጽበሃ ዝርዝር አዘጋጅቷል። መቀለ ሰብዓ እንደርታ በኢትዮጵያ ፕሪምየር ሊግ ሰላሳኛ ሳምንት ትናንት በትግራይ ስታዲየም ድሬዳዋ ከነማ ሁለት ለአንድ በመርታት ዋንጫ አንስቷል። ኦሲ ማውሌ በ45ኛው አማኑኤል ገብረ ሚካኤል ደግሞ በ55ኛው ደቂቃዎች በፍጹም ቅጣት ምቶች የመቀለን ጎሎች ሲያስቆጥሩ፣ ኤልያስ ማሞ የድሬዳዋ ብቸኛ ጎል በ78ኛው ደቂቃ ማስቆጠር ችሏል። መቀለ 70 እንደርታ በ59 ነጥቦች የሊጉ ቻምፒዮን ሲሆን የቡድኑ አጥቂ አማኑኤል ገብረ ሚካኤል በ18 ጎሎች የሊጉ ከፍተኛ ጎል አስቆጣሪ ሆኖ አጠናቋል። መቀለ ሰብ እንደርታ አሰልጣኝ ገብረ ምድን ኃይለ ከጨዋታው በኋላ በሰጡት አስተያየት የ2011 የውድድር ዘመን ፈታኝና ብዙ ችግሮች የነበርበት መሆኑ ገልጸው፣ በመጨረሻም ይህንን አልፈን ለድል ስለበቃን ደስ ብሎኛል በማለት ገልጸዋል። በጣም ከሚገባው በላይ አስቸጋሪ ነበረ። ምክንያቱም ፈታኝ ነበረ። ብዙ መሰናክሎችን አልፈናል። ብዙ እንግልት ገጥሞናል። በዳኝነት በፌዴሬሽኑ አካባቢ ያለው ችግር፣ እነዚህ እነዚህ በጣም የተለያዩ ሌሎቹ ክለቦች አገነስት ሆነው እንደ እንዲህ አይነት ነገሮች እና በጣም ከብዙ ፋይት አድርገን ሻምፒዮን ይሄ እውነት ለመናገር ይገባናል ብዬ ነው ማስብ። በሚቀጥለው ክለቡ በአፍሪካ ቻምፒየንስ ሊግ የሚሳተፍ በመሆኑ ከአሁኑ ጀምሮ ዝግጅት እንደሚደረግና የተሻለ ውጤት ለማስመዝገብም እንደሚሰሩ ተናግሯል። ብዙ ነገሮች ይጠይቀሃል፣ አቅም ይፈልጋል። አንድ ስቴፕ ሁለት ስቴፕ ሳይሆን ከዛም በላይ ለመሄድ ነው የምንፈልገው። ስለዚህ አሁን ባለው ተነሳሽነት በአካባቢ በተለይ በትግራይ አካባቢ በቃ ከተማ እየታየ ያለው ተነሳሽነት በጣም ጥሩ ነው። ስለዚህ ለወደፊቱ ደግሞ መሰረት ይዞ እንዲቀጥል ለማድረግ የግድ ዛ ቻምፒየንስ ሊግ የምናመጣው ውጤት ወሳኝነት አለው። ባለፈው አመት ወደ ሊጉ የገባው መቀለ ሰብአን ደርሳ የኢትዮጵያ ፕሪሚየር ሊግ ዋንጫ ሲያነሳ በታሪኩ ለመጀመሪያ ጊዜ ነው። የክለቡ ደጋፊዎችም በመቀለ ጎደናዎች በትናንትና ውለት ደስታቸውን ሲገልጹ አምሽተዋል። በሌላ ጨዋታ ሲዳማ ቡና በሜዳው ወልዋሉን ገጥሞ ሶስት ለአንድ አሸንፈዋል። አዲስ ጊዳይ በ21ኛው ደቂቃ በፍጹም ቅጣት ምት ቀዳሚውን ጎል ሲያስቆጥር በሰባኛው ደቂቃ አዲሱ ተስፋዬ ሁለተኛውን፣ በ79ኛው ደቂቃ ደግሞ ዳዊት ተፈራ ሶስተኛውን ጎል ማስቆጠር ችለዋል። ሲዳማ ቡና ከመቀለ አንድ ነጥብ አንሶ በ58 ነጥቦች አመቱን በሁለተኝነት አጠናቋል። ሊጉን እየመራ የመጨረሻውን ጨዋታ ሽረ እንዳስላሴ ላይ ያደረገው ፋሲል ከነማ ከስሑል ሽረ ጋር አንድ ለአንድ ተለያይቶ ውድድሩን ሲሆን በሶስተኝነት አጠናቋል። ሙጂብ ቃሲም በአራተኛ ደቂቃ ፋሲል ከነማን ቀዳሚ ሲያደርግ በሰባ አራተኛው ደቂቃ ደግሞ ሀብታሙ ሸዋለም በፍጹም ቅጣት ምት ስሁል ሽረን አቻ አድርጓል። በውጤቱ መሰረት ፋሲል ከነማ በ ሃምሳ ሰባት ነጥቦች ሶስተኛ ደረጃ ይዞ ሊያጠናቅቅ ችሏል። ደደቤት መከላከያና ደቡብ ፖሊስ ደግሞ ከሊጉ የወረዱ ክለቦች ሆኗል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም ሙሉጌታን ለዘገባው እናመሰግናለን። ምረት የኢትዮጵያ ፕሪምየር ሊግ በመቀለ 70 እንደርታ ሻምፒዮንነት ሲጠናቀቅ ፋሲል ከነማ ደግሞ በደል ደርሶብኛል ሲል ቅሬታ አቅርቧል። እስከ መጨረሻው ሳምንት ድረስ ሊጉን በጎል ልዩነት ሲመራ የነበረው ፋሲል ከነማ ሽረ እንደ ሥላሴ ላይ ከሱል ሽረ ጋር አንድ ለአንድ ተለያይቶ ሶስተኛ ሆኖ ጨርሷል። የክለቡ የሕዝብ ግንኙነት ኃላፊ አቶ አማኑኤል አዳሙ በተለይ ለአሜሪካ ድምፅ እንደተናገሩት በሜዳ ላይ የሚታይ የዳኝነት በደልን ጨምሮ በተጫዋቾችና ደጋፊዎች ላይ ስድብ ስድብና ጥቃት በስውል ሽሬ ደጋፊዎች ተሰንዝሯል ብለዋል። ጨዋታው ከተጠናቀቀም በኋላ በስታዲየም እንድንቆይ ተደርገናል ነው ያሉት አቶ አማኑኤል በጣም ድጋት ብዛት ያላቸው ሽሬ ሽሬና የመቃዊ ደጋፊዎችም እኛ ደጋፊዎች ጥቃት አደርሰዋል። ይህም ማስረጃ በቪዲዮ በፎቶ ግራፍ ይዘናል። የእግር ኳስ ፌዴሬሽን ፕሬዘራንቶች ይታያስኪራል መበሩ ሲሆን ሲሆንና እስከ ምሽቱ ሶስት ሰዓት ላይ አሎችም ከዜዳ መከላከያ መጥቶ አጅቦ ከምሽቱ ሶስት ሰዓት ላይ ወደ ጎንደር እንዲመጡ አድርጓል። ዛሬ ምሳ ሰዓት አካባቢ በሰላም ገብተዋል። ደጋፊዎች ተጫዋቾች ደግሞ ስምንት ሰዓት አካባቢ ገብተዋል። በተለይ እነሱም ጠዋት ከሆቴላቸው ድንዛ እየተወረወረ መውጣት በጣም ተቸግረው ከሽሪ አክሱም ታጅበው በመከላከያ በመሄድ ከፍሬ ጨዋታውን በስታዲየም ተገኝተው የተከታተሉትን የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጂራን የአሜሪካ ድምፅ ስለጉዳዩ ጠይቋቸው የሊግ ኮሚቴ በዚህ ሳምንት ተሰብስቦ ውሳኔ እንደሚሰጥ ከመናገር ባለፈ አስተያየት ከመስጠት ተቆጥበዋል። ፋሲል ከነማ ቀጣይ ጉዞውን በሚመለከት እያጤነበት እንደሆነና ከዚህ በኋላ ወደ ትግራይ ክልል ተጉዞ ላይጫወት እንደሚችል የክለቡ የህዝብ ግንኙነት ኃላፊ አቶ አማኑኤል ተናግረዋል። ከዚህ በፊት ለአንድ የውድድር ዘመን ያክል በትግራይና አማራ ክልሎች የሚገኙ ክለቦች በገለልተኛ ሜዳ ጨዋታቸውን ማድረጋቸው ይታወሳል። በቅዱስ ጊዮርጊስ ስፖርት ማኅበርና በኢትዮጵያ እግር ኳስ ፌዴሬሽን መካከል ያለው ውዝግብም እስካሁን አልተፈታም። ቅዱስ ጊዮርጊስ ባለፈው ሳምንት በሰጠው ጋዜጣዊ መግለጫ በሂሳብ ስሌት መሠረት የዋንጫ ድል እያለው የ28ኛ ሳምንት ተስተካካይ ጨዋታውን ከወልዋሎ አዲግራት ዩኒቨርሲቲ ጋር ሳያካሂድ የ29ኛ ሳምንት ጨዋታውን እንደማያደርግ አስታውቆ ነበር። በዚህ ውሳኔው በመጽናትም በ 29 ኛው ሳምንት ከፋሲል ከነማ ጋር በነበረው ጨዋታ ላይ ሳይገኝ ቀርቷል። በዚህም በፎርፌ ተሸንፏል። ቅዱስ ጊዮርጊስ ከፎርፌው በኋላ ባለፈው ሳምንት ለኢትዮጵያ እግር ኳስ ፌዴሬሽን በጻፈው ደብዳቤ ፎርፌው እስኪነሳና ፍትሐዊ ውሳኔዎች ከፌዴሬሽኑ እስኪ ኢትዮጵያ እግር ኳስ ፌዴሬሽን ሰኔ 29 ቀን 2011 ዓ.ም ለቅዱስ ጊዮርጊስ ስፖርት ማኅበር በጻፈው ደብዳቤ ቅዱስ ጊዮርጊስ የ30ኛ ሳምንት ጨዋታውን እንዲያደርግና የ28ኛ ሳምንት ተስተካካይ ጨዋታው የሚካሄድበት ጊዜ ወደፊት እንደሚገለጽ አስታውቋል። የቅዱስ ጊዮርጊስ ስፖርት ማህበር ዛሬ ለእግር ኳስ ፌዴሬሽኑ በጻፈው የመልስ ደብዳቤ ሊጉ ከተጠናቀቀ በኋላ ከወልዋሎ አዲግራት ዩኒቨርሲቲ ጋር የሚደረገውን ጨዋታ ወደፊት እናሳውቃቸዋለን የሚለው ውሳኔ በክለቡ ላይ የተቀነባበረ ልዩ ሴራና ንቀት ነው ብሎታል። ፌዴሬሽኑ በዚህ ጉዳይ ላይ በይፋ የሰጠው ምላሽ የለም። ብዙዎች ማዳጋስካርን የሚያውቋት በልጆች ፊልም ነው። ሰዎች ማዳጋስካርን ማወቃቸው ጥሩ ቢሆንም በልብ ወለድ ፊልም እንጂ በእውነተኛ ስኬቶቻችን አለመሆኑ ግን ያሳዝናል። ይህን ለጋዜጠኞች የተናገረው የማዳጋስካሯ አንበል ኢኳቶሪያል ጊኒን በደርሶ መልስ ጨዋታዎች አሸንፈው በታሪካቸው ለመጀመሪያ ጊዜ ለአፍሪካ ዋንጫ ሲደርሱ እውነትም ብዙዎቹ በእግር ኳስ አያውቋቸውም ነበር። በእግር ኳስ የሚያውቋቸውም ቢሆኑ ከተጫዋቾቹ ችሎታ ይልቅ ለጨዋታ አስተላላፊዎች ለመጥጋልን ተከትለው ግብጽ ቢደርሱም ከአሰልጣኙ ኒኮላስ ዱፓ በስተቀር ብዙዎች ትኩረት አልሰጧቸውም። አሰልጣኙ ግን እምነት ነበራቸው። ፍራንስ ፉትቦል መጽሔት ለመጀመሪያ ጊዜ በአፍሪካ ዋንጫ የተሳተፉ አሰልጣኞችን ጣኝ አብሯቸው ላሉት ሌሎች አሰልጣኞች ማስጠንቀቂያ ያዘለ መልእክት አስተላለፉ። ወዳጆቼ አሉ አሰልጣኙ፣ ወዳጆቼ ማዳጋስካርን አትናቁ። አሁን አሰልጣኙ ያሉት እውነት ሆኗል። በምድብ ሁለት ከጊኒ ጋር አቻ ተለያይተው ብሩንዲንና ናይጄሪያን አንድ ለዜሮ በሆነ ተመሳሳይ ውጤት አሸንፈው የምድቡ መሪ በመሆን ጥሎ ማለፍ ዙሩን የተቀላቀሉትና የኮንጎ ዴሞክራቲክ ሪፐብሊክን የገጠሙት ማዳጋስካሮች በመደበኛው የጨዋታ ጊዜ ሁለት ለሁለት ተለያይተው በመለያ ምት አራት ለሁለት በማሸነፍ ሩብ ፍጻሜ ደርሰዋል። ታሪክም ተቀይሯል። አሁን አምበሉ አንድሪያት ሲማ እንዳለው በልጆች ፊልም ብቻ ሳይሆን በእውነተኛ ስኬቶቻቸውም ታውቀዋል። ከጋናና ቱኒዚያ አሸናፊ ጋር በሩብ ፍጻሜው ሲገናኙም የሚንቃቸው አይኖርም። የአፍሪካ ዋንጫ የጥሎ ማለፍ ዙር ሌሎች አስደናቂ ውጤቶችም ተመዝግበውበታል። በብዙዎች ዋንጫውን እንደምታነሳ ተጠብቃ የነበረችው አስተናጋጇ ግብጽ በደቡብ አፍሪካ ተሸንፋ ከውድድር ወጥታለች። ውጤቱን ተከትሎም የግብጽ እግር ኳስ ፌዴሬሽን ፕሬዚዳንት እና ሌሎች የስራ አስፈጻሚ አባላት ራሳቸውን ከኃላፊነት አንስተዋል። አሰልጣኝ ሀቬር አጉዬሬ እና የአሰልጣኝ ቡድን አባሎችም ተሰናብተዋል። ሌላኛዋ ሩቅ እንደምትደርስ አስባ ቅርብ የቀረችው ደግሞ ሞሮኮ ናት በቤኒን በመለያ ዓመቶች ተሸንፋ ከአፍሪካ ዋንጫው በጊዜ ተሰናብታለች። ሻምፒዮና ካሜሩን በናይጄሪያ ተሸንፋለች። አልጄሪያ ደግሞ ጊኒን አሸንፋለች። ጋብርኤል ጄሱስ ጎል አስቆጥሮ በቀይ ካርድ ከሜዳ በወጣበት የፍጻሜ ጨዋታ ብራዚል ፔሩን ሶስት ለአንድ በማሸነፍ የኮፓ አሜሪካ ሻምፒዮን ሆናለች። አስተናጋጇ ብራዚል በኤቨርተን ጄሱስ እና ሪቻርልሰን ጎሎች ነው ፔሩን የረታችው። በውድድሩ ብራዚላውያኑ ትንሹ ሽንኩርት እያሉ የሚጠሩት ኤቨርተን ድንቅ የነበረ ሲሆን የፍጻሜው ጨዋታ ኮከብ ተብሎም ተመርጧል። ከፍተኛ ጎል አግቢ ሆኖ በመጨረሱም የወርቅ ጫማውን ተሸልሟል። አጠቃላይ የውድድሩ ምርጥ ተጫዋች የተባለው ደግሞ ብራዚልን በአንበልነት መርቶ የዋንጫ ባለቤት ያደረገው የቀይ መስመር ተከላካዩ ዳንያል ቬስ ነው። የ36 ዓመቱ ዳንያል ቬስ ከብራዚል ጋር ያገኛቸውን ሁለት የኮፓ አሜሪካና ሁለት የኮንፌዴሬሽን ዋንጫዎች ጨምሮ እስካሁን በእግር ኳስ የተጫዋችነት ዘመኑ አርባ ዋንጫዎችን ወስዷል። በሰሜንና መካከለኛው አሜሪካ የሀገራት ዋንጫ ደግሞ ሜክሲኮ ዩናይትድ ስቴትስን አንድ ለዜሮ በማሸነፍ ሻምፒዮን መሆኗን አረጋግጣለች። ለዛሬ የነበሩኝ የስፖርት ዘገባዎች እነዚህ ናቸው። አድማጮች መልካም ምሽት ይሁንላችሁ። ሰለሞን መቀጠል ትችላለህ። አመሰግናለሁኝ፣ ግርማቸው እንዲሁም ሙሉ ጌታን መቀሌ ላይ። አሁን ወደ ዩናይትድ ስቴትሷ ሚኒሶታ አዞራችኋለሁ። እዚያ ባልደረባይ ተወልደ ወልደ ገብርኤል አለ። ሰሞኑን ሲካሄድ የሰነበተውን የኤርትራውያን የስፖርትና የባህል ፌስቲቫል ሲከታተል ቆይቷል። ስልክ መስመር ላይ ይዤዋለሁ። ጤና ይስጥልኝ ከሜላሃ ተወልደ ሰሎሞን ጤና ይስጥልኝ። እግዚአብሔር ይመስገን። እስቲ እንዴት ተከናወነ ይህ የኤርትራውያን ፌስቲቫል በዚህ ሳምንት? ሰሎሞን ለአንድ ሳምንት ሲካሄድ የቆየው ሰላሳ አራተኛው የኤርትራውያን ስፖርት ፌዴሬሽን ፌስቲቫል በሰሜን አሜሪካ ቅዳሜና እሁድ በሴንት ፖል ሚኒያፖሊስ ተጠናቀዋል። በታዳጊና ወጣቶች ከአርባ በላይ ቡድኖች ተሳትፈዋል። ከዋናው ምድብ ወደ ሩብ ፍጻሜ የደረሱት አሌክዛንደሪያ፣ ከረን፣ ሲያትል መሞና፣ ሳውዝ ዳኮታ ጋሽ ባርካና ሚኔሶታ ደንደን ነበሩ። ጋሽ ባርካና ሲያትል መሞና ለዋንጫ አልፈው ነበር። ነገር ግን ሲያትል መሞና ጎበዝ ተጫዋቼ አላግባብ ተባረብኛል በማለት ከጨዋታው ወጥተዋል። በዚህ መሰረት ጋሽ ባርካ በፎርፌ የአመቱ ታላቁ ዋንጫ አግኝተዋል። ሰለሞን ስለዚህ ጨዋታ አላያችሁም? የፍጻሜውን ማለት ነው። የፍጻሜው ጨዋታ የሁለቱም አላየንም። ግን በምትኩ ሶስተኛ ደረጃ ላይ የነበረው የሚኔሶታ ደንደን ከዋና አሸናፊው ከጋሽ ባርካ ጋር በመጫወት ጥሩ ጥሩ በጣም በጣም ግሩም የሆነ ጨዋታ አሳይተው ያው ዋንጫው ግን በህጉ መሰረት ምንም እንኳን ደንደን ቢያሸንፍም በጨዋታ ተሸነፈው ጋሽ ባርካ አስቀድሞ በህግ መሰረት ዋንጫው የራሱ ስለሆነ ዋንጫው በልቶታል ማለት ነው። የወዳጅነት አይነት ግጥሚያ ነው ማለት ነው። የወዳጅነት አይነት መጨረሻው። ሲያትል ሜሞና በፎርፌ በመሸነፉ ጋሽ ባርካ ዋንጫውን ይወስዳል ማለት ነው። ትክክል ነው። አመሰግናለሁ። ይኸው ነበር የተመልካቹ ፍርድ እና አስተያየት። ምንድን ነበረ የተመልካቹ ፍርድ? እንግዲህ በአንዱ ላይ መሰብሰብ ይከብዳል። በእኔ አብዛኛው ምንም ቢሆን ምንም ለምን አይጫወትም ለታዛቢው ለምን ብሎ አይጫወትም የሚል ነው ግን አንዳንዶቹ የሰማቸው ደግሞ ያው እነሱም ተበድለዋል የሚሉ አሉ። ዘሮ ዘሮ አለመስማማታቸው በጣም በጣም አዝነዋል። ህዝቡ አንድ አወንታዊ ወይም ጥሩ ዜና ግን በእውነቱ ደንደን እነሱን ተክቶ የተጫወተው ጨዋታ በጣም በጣም ግሩም ነበር እና ቢያንስ በእነሱ ትንሽ ረክተው ተለያይተዋል። አሁን ሻምፒዮን በማሸነፉ ያስታውቃል እንዴት ጠንካራ ቡድን እንደሆነ። በስፖርቱ ዙሪያ የተደረገው የኳስ ጨዋታ ብቻ ነበረ ወይስ ሌሎችም ክንዋኔዎች ነበሩ? ይሄ ስፖርት በወንዶችና በሴቶች ስለነበረ በአብዛኛው በተለይ ሴቶቹ በባስኬትቦል እና በእግር ኳስም ተጫውተዋል። በተለይ ሴቶቹ በሁለቱም ተጫውተዋል። ለኤርትራውያን የስፖርት ባህል ከሆኑ ነገሮች አንዱ ቢስክሌት ነው ይታወቃል። በአፍሪካ ደረጃም እየመሩ ያሉ አትሌቶች ናቸው። ለመሆኑ የብስክሌት ነገር ታስቦበት ነበር? በዚህ ፌስቲቫል ታስቦበት ነበር። አስቀድሞ እንደዛ የሚል ወሬም ነበር፣ ተለጥፎ ነበር፣ ታይቶ ነበር። ሆኖም ግን በተግባር አልታየም። ሌላ ትልቅ ትኩረት የሳቤ ጨዋታ የነበረው የድሮ የነባር ተጫዋቾች እነ ጎደፋይ ደባስ፣ አላሚን አብድዬ፣ እነ ሊሊ፣ እነ ተፈራ ገብረክርስቶስ እና ሌሎችም በአንድ ቡድን በመሆን ከአስተናጋጁ መነሶታ መጫወታቸውና መጋጠማቸው ነው። ይሄ ደግሞ ትልቅ ሰንበትና ደስታ የሳበ ነበረ። ተመልካች የተለየ እንግዳ ነበረ። ምን በል የክብር እንግዳ ተብሎ ሊጠራ ይችል የነበረ አዎ አሁን ከጠቀስኳቸው አንዱ የክብር እንግዳ ነበረ። እሱም ጎደፋይ ደባስ ይባላል። ከአውስትራሊያ ነው የመጣው። ጎደፋይ በጣም ታዋቂ ተጫዋች ነበረ። የኤሌክትሪክ በአስመራ፣ በአዲስ አበባም ተጫውተዋል። እነዚህ ጠቀስኳቸው በሙሉ አስመራም፣ በአዲስ አበባም ጫውት ነበረ። በሰማንያዎቹ በፈረንጆች እና እግረ መንገዴ ግን ያው የሽልማት ዋንጫው አሰጣጥ መጨረሻ ላይ የኤርትራ ኤምባሲ ጉዳይ አፈጻሚ በቦታው ተገኝቶ ነበር። ዋንጫ ማድለዋል። እንዲሁ የተለያዩ ባህላዊ ምርቶችም ነበሩ በየምሽቱ ያው እንደሚታወቅ። መልካም እንግዲህ ተወልደ፣ አሁን ይሄ ዝግጅት ተጠናቋል። በጣም አመሰግናለሁ። የቀነለይ ደሀን ህደር። የቀኔለይ ሰሎሞን አባቴ። መልካም ምሽት። ከስፖርት ዘገባዎች ወጣን። አፍሪካ ነክ ርዕሶች ተቀባዩ ተከታዩ ቅንብር ነው። የሱዳን ገዢ ወታደራዊ መማክርትና የዲሞክራሲ ደጋፊ ጥምረት የሲቪል መንግሥት ለመመስረት በሚደረገው ጥረት በሽግግሩ ወቅት የስልጣን ክፍፍል ለማድረግ እንደተስማሙ ባለፈው አርብ ተገልጿል። በጠቅላይ ሚኒስትር የሚመራ ነፃ መንግሥት ማቋቋምን ያካትታል ስምምነቱ። ሁለቱ ወገኖች ለሶስት ዓመታት ወይም ከዛ ትንሽ ለሚበልጥ ጊዜ ወታደራዊ ኃይልና ሲቪሎች እየተፈራረቁ የሚመሩበት ሸንጎ ሊመሰርቱ ነው የተስማሙት። የዚህ ፕሮግራም አዘጋጅና አቅራቢ አዳነች ፍስሀዬ በመቀሌ ዩኒቨርሲቲ የቅርስ ጥበቃ ክፍል ተባባሪ ፕሮፌሰር ዶክተር አየለ በከሬን ስለ ስምምነቱ እንዲያብራሩ ጋብዛቸዋለች። ሁለት ቀን ነው ይሄ በሁለቱ መካከል ንግግር የተካሄደው በቡና ሐሙስ ተካሄደው ዓርብ ዕለት ስምምነት መድረሳቸው ተገልጿል። እና ስምምነቱ እንዲደርስ ያደረጉት ያው የአፍሪካ ህብረትና የኢትዮጵያ ተወካይ በሊቀመንበርነት የመሩት ውይይት ነበረ እና በዚህ ውይይት ላይ ያው የተስማሙት ምንድን ነው ስልጣንን ለመጋራት የሽግግር ለኋላዊ ምክር ቤት ያቋቁማሉ እና ይህ ምክር ቤት አምስት ከሲቪሉ ወገን አምስት ከወታደሩ ወገን አባል ያለው ይሆን እና ከዛ አስራ አንደኛው ሰው ሲቪሊያን ሆኖ የወታደር ልምድ ያለው ሰው ይሆናል እና አስራ አንድ ሰው ሆኖ ይመሰረታል ማለት ነው። ከዛ በኋላ ደግሞ ሁለተኛ የወታደሩ ወገን ለመጀመሪያ ሀያ አንድ ወራት ሊቀመንበርነቱን ይይዛል። ከዛ በኋላ ደግሞ ሲቪሊያኑ ለአስራ ስምንት ወራት ያስተዳደራሉ ማለት ነው እና እንግዲህ ጠቅላላ የሽግግሩ ጊዜ ሶስት አመት ከሶስት ወር ይሆናል ማለት ነው እና በዚህ ነው እንግዲህ የተስማሙት። ወታደራዊ ልምድ ያለው ሲቪል የሚለው እንዴት ነው እሱ አ እንግዲህ ምንድን ነው ወታደሩ ሆኖ ወደ ሲቪል የተቀየረ ሰው ማለት ይሆናል በእኔ ግምት። ያው ወታደሮቹ በተቻላቸው መጠን ትንሽ ከፍ ያለውን ቁጥር ወደ እነሱ ለማድረግ ጥረት ያደረጉ ይመስላል። እና እንደ እኔ ግምት እንግዲህ እነሱ ያዩት ትልቁን ስዕል ሊሆን ይችላል። ትልቁ ስዕል ማለት ማለት ነው ለመጀመሪያ ጊዜ ወታደሩ በፊት በዘጠኝ ወር ምርጫ አካሄዳለሁ እስካሁን የተስማማሁባቸውን ሁሉ አልፈልጋቸውም ብሎ ሪጀክት አድርጎ የወታደር ስርዓት ለመፍጠር ነበር የፈለገው። እና በአፍሪካ ህብረት እና በኢትዮጵያ አወያዮች ምክንያት ፖዚሽናቸውን ሊቀይሩ ይችለዋል። ሌላው ደግሞ ምንድን ነው? እስካሁን ድረስ ሲደራደሩ ይሰበሰቡ የነበሩት ወታደሮቹ ታዲያ ነበረ፣ ግን ይህንን ውይይት ያደረጉት ሆቴል ውስጥ ነው። እና እንደ እኔ ግምት ምንድን ነው ያዩት፣ በጣም ጽንፈኛ የሆነ አቋም ይዘው የነበሩት ወታደሮች ተቀይረው እዚህ ደረጃ ላይ ለመድረሳቸው ከሂደት እና ከህዝቡ ደግሞ ያው ሲቪሊያን መንግስት ነው የምንፈልገው፣ ዲሞክራሲ ነው የምንፈልገው ብለው ባሳዩት ቁርጠኝነት ምክንያት ወደፊት ነገሮችን ወደኛ እናመዝናለን በሚል ሊሆን ይችላል ይችን ድርድር ለወታደሩ እንዲዛነፍ ያደረጉት ወታደራዊው ኃይል ተለሳለሰ ማለት ነው። እንግዲህ ወታደራዊ ኃይል ተለሳልሷል። እንግዲህ አሁን ምንድን ነው ያ ስምምነት ሲደረግ እርግጥ ይሄ ምክር ቤቱ ተቋቁሟል። አንድ በይ ሁለተኞች ወገን ለመጀመሪያ ሀያ አንድ ወር፣ ከዛ በኋላ ከሲቪሊያን ወገን ደግሞ ለሚቀጥለው አስራ ስምንት ወር ነው የሚሆነው። ሌላው ምንድን ነው ፓርላማ ሊያቋቁሙ ተስማምቶ ነበር እና ያንን ፓርላማ ለሶስት ወር ያህል እንዲቆይና የሽግግሩ ምክር ቤት በደንብ ስራ ከጀመረ በኋላ ያንን ነገር እናያለን ብለዋል። ሌላው የተስማሙት ምንድን ነው? ይሄን ነው ደግሞ በተለይ የሲቪሊያኑን ወገን ወይም የተቃዋሚዎቹን ወገን እንዲስማሙ ያደረጋቸው ምንድን ነው? ባለፈው እንደ ፈረንጆች አቆጣጠር በሰኔ ሶስት ቀን የተፈጸመው እልቂት ማሳከር ይሉታል በእንግሊዝኛ። ያንን የሚያጠና ነፃና ግልጽ የሆነ ኮሚቴ ይቋቋማል። አፍሪካ ሕብረት በሱ ላይ ይረዳቸዋል። ይቋቋምና ኢንቨስቲጌት ያደርጋል እና ጥፋተኛ ሆኖ የተገኘው ሕግ ይቀጣል ማለት ነው። እና እሱ ነው ሌላው ስምምነታቸው። ሌላው የተስማሙት ምንድን ነው? በዚህ በእንቅስቃሴው ጊዜ በተለይ ሚሊትሪ ጁንታው ያሰራቸው ያመራሩ ቡድኖች አባል የሆኑትን እንለቃለን ብለው በእሱም ተስማምተዋል ማለት ነው። እና እንደ እኔ ግምት ምንድነው የሆነው እነሱ ሁለቱ በሚነጋገሩበት ጊዜ የሱዳን ህዝብ በያለበት ሰላማዊ ሰልፍ ማድረጉን አላቋረጠም ነበረ። እንደውም እንደ ኤሮፓያን አቆጣ ፈልገው ለውጥ እስከሚመጣ ድረስ የሚመጣውን መስዋዕትነት ከፍሎ ወደፊት ለመገስገስ ተዘጋጅቶ ነበረ፣ ተደራጅቶ ነበረ። እና ያ ነው ወታደሮቹን ወደ ድርድር እንዲገቡ ና ሊኖረው ይችላል ምክንያቱም የአፍሪቃ ህብረት እስካሁን ባለው ጊዜ በመፈንቅለ መንግስታት ለውጥ እንዲመጣ አይፈልግም። መፈንቅለ መንግስት የተካሄደባቸው ያኔ እንደነ ግብፅና ሌሎችም ለጊዜው ሲቪል መንግስት እስኪመለስ ድረስ ከድርጅቱ የማገድ ልምድ እያሳየ ነውና ምናልባት እሱም ሚና ሊኖረው ይችላል። ለወታደሮች መልሳለስ የአፍሪካ ህብረት ሲቪሊያን መንግስት እንዲቋቋም የሰጣቸው ገደብ አንድ ቀን ሲቀራው ነው እዚህ ስምምነት ላይ የደረሱት እና የአፍሪካ ህብረት ትልቅ ጨዋታ ነው የተጫወተው። እና እንደውም ምንድን ነው የአፍሪካ ህብረት ያሳየው፣ የሱዳን ህዝብ ጥቅም እንዲጠበቅ በተለይ የተከፈለው መስዋዕትነት እንደምናውቀው፣ እንደ ኤሮፓያን አቆጣጠር ሰኔ ሶስት ቀን ቢያንስ ቢያንስ መቶ ስምንት መቶ አስር ሰዎች ተገለዋል። ወሲባዊ አመፅ የተካሄደባቸው ወንዶችን ሴቶችም አሉ። እና ይሄ ፈጥኖ ደራሽ የሚባለው ሙሉ በሙሉ ካርቱምን እየተቆጣጠረ ነው ያለው እና እየተቆጣጠረ እያለ መሳሪያ ይዞ እያለ እየገደለ አሁንም አሻፈረን ብለው መጀመሪያ ሲቲን ወይም ደግሞ በመቀመጥ ነበረ ፕሮቴስት የሚያደርጉት የሚቃወሙት እሱን ቀይረው ሰላማዊ ሰልፍ በማድረግ በሁሉም ከተሞች በሱዳን ውስጥ ሰላማዊ ሰልፍ በማድረግ ይሄ ወታደሩ በመጨረሻ እንዲደራደር አድርገውታል እና የአፍሪካ ህብረት ቁርጠኝነትን ይዞ ግልጽ የሆነ አቋም ይዞ መፈንቅለ መንግስት አይፈቀድም፣ በዚህ ቀን ወደ ሲቪሊያን የሚያሸጋግር መንግስት መፈጠር አለበት ብሎ አቋም መውሰዱ ትልቅ አስተዋጽኦ አድርጓል። አሁን ለምናየው ውጤት ሱዳን ውስጥ እንግዲህ ይሄ ነገር ከተሳካ፣ ልክ የተስማሙት ኢምፕሊመንትድ ከሆነ ወይም ስራ ላይ ከዋለ ምንድን ነው የሚሆነው? ከግብጽ በጣም የተለየ ሁኔታ ይሆናል ማለት ነው። ይሄ የሱዳን ሀቀኛ አብዮት ኦሪጂናል አብዮት ይሆናል ማለት ነው። እና እንግዲህ ያው ሂደቱ በዛ መልክ የት እንደምንሄድ እናያለን። እሺ፣ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን። እኔም ዕድሉ ስለተሰጠኝ እጅግ በጣም አመሰግናለሁ። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በዋና አዘጋጇ በትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታለን። ቆንጆ ይታይና እኔም ሰሎሞን አባተንን እናብረናቸው የቆየ ነው። እናንተም አብራችሁን ስለቆያችሁ እናመሰግናለን። የኤፍኤም አሃዱ 94.3 አድማጮቻችንን ጨምሮ የትግረኛ ዝግጅት ቀጥሎ ይቀርባል። ደህና ደሩ ደህና سوف نعمل مقالات في مدينة سابقة في مدينة سابقة في مدينة سابقة في